The voice of a የኬንያ ሲቪል ማኅበራትና የሰብአዊ መብቶች ተሟጋቾች በኬንያ ሙስና ተንሰራፍቷል ሲሉ ዛሬ ናይሮቢ ላይ የተቃውሞ ሰልፍ አደረጉ። በዛሬው ሰልፍ ሰሞኑን ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍቷል የተባለውን ወደ ዘጠና ሚሊዮን ዶላር የሚገመት የሕዝብ ገንዘብ የሰረቁ ባለሥልጣናት ለፍርድ እንዲቀርቡና ጠፍቷል የተባለው የሕዝብ ገንዘብ እንዲመለስ የሀገሪቱ ፕሬዝደንት ኡሁሩ ኬንያታን ጠይቀዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በኬንያ ሙስናና ብልሹ አሰራር ተስፋፍተዋል ሲሉ በሀገሪቱ የሚገኙ የሲቪል ማህበራትና የሰብአዊ መብት ማጋቾች ዛሬ በናይሮቢ የተቃውሞ ሰልፍ አደረጉ። በተቃውሞ ሰልፉ የአገሪቱ ፕሬዝዳንት ጽሁሩ ኬንያታ ሙሰኞችን ለፍርድ እንዲያቀርቡ ጠይቀዋቸዋል። በተለይ በቅርቡ ከኬንያ ብሔራዊ ወጣቶች አገልግሎት ቢሮ ጠፍተዋል የተባለው ከዘጠና ሚሊዮን ዶላር በላይ ገንዘብን ጉዳይ በፍጥነት ፕሬዝዳንት ኬንያታ እንዲያስመረምሩ ሰልፈኞቹ ጠይቀዋል። ጂሚኤዲ የብሔራዊ ሰብአዊ መብት ጥበቃ ቢሮ ተወካይ ነው። የሰልፉን ዓላማ እንዲህ ሲል ያብራራል። የዛሬው ተቃውሟችን ከተለያዩ ሚኒስቴር መስሪያ ቤቶች እየተዘረፈ ስላለው የህዝብ ገንዘብ፣ ለወጣቶች በቂ የሥራ ዕድል አለመፈጠርና እና ከየቤታቸው በኃይል እየተፈናቀሉ ስላሉ ሰዎች ነው። ስለዚህ ሁላችንም አንድ ላይ የመጣ ነው። ገንዘባችንን እያሟጠጡ ያሉ ጥቂት ኬንያውያን ጉዳይ ሰለቸን ለማለት ነው አደባባይ የወጣ ነው። ለዛሬው ተቃውሞ መነሻ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍቷል የተባለው ወደ 90 ሚሊዮን ዶላር የህዝብ ገንዘብ ነው። የኬንያ የወንጀል ምርመራ ቢሮ በወንጀሉ የተጠረጠሩ ከ50 በላይ ግለሰቦችን እና ባለስልጣናትን በቁጥጥር ስር አውሎ ጉዳዩን እየመረመረው መሆኑን ገልጸዋል። ከሁለት ዓመት በፊትም በተመሳሳይ ሁኔታ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ወደ 17 ሚሊዮን ዶላር የህዝብ ገንዘብ ጠፍቶ የነበረ ሲሆን ያ መቋጫ ሳያገኝ የአሁኑ ምዝበራ መደገሙ የአገሪቱ ዜጎችን አስቆጥቷቸዋል። በሰልፉ ላይ የነበረው የኬንያ ብሔራዊ ሰብአዊ መብት ጥበቃ ቢሮ ተወካይ ጂሚ ኤዲን ይህ የጠፋው ገንዘብ በእርግጥ ይገኛል የሚል ተስፋ አለ ወይ ተብሎ ተጠይቀው የሀገሪቱ መንግስት ተመጣጣኝ እርምጃ ወስዶ ካላስመለሰ ተቃውሟችን ይቀጥላል ሲል ምላሹን ሰጥቷል። በዚህ በኬንያ ብሔራዊ ወጣቶች አገልግሎት ቢሮ በተከሰተው የሙስና ቅሌት የእንግሊዙ ባርክሌስ ባንክን ጨምሮ ከአስር በላይ ባንኮች በኬንያ ማዕከላዊ ባንክ ምርመራ እየተደረገባቸው ነው። ዛሬ በናይሮቢ ለተቃውሞ የወጡ ሰልፈኞች ለኬንያ ፓርላማ ጽህፈት ቤት አቤቱታ ያስገቡ ሲሆን መንግስት ሀገሪቱን እየጎዳ ያለውን የሙስና ወንጀል ማስቆም ካልቻለ በየሳምንቱ ሐሙስ ጎዳና ወጥተው ተቃውሟቸውን እንደሚቀጥሉ ነው የተናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ